በሕገወጥ ግንባታና በመሬት መቀራመት ድርጊቶች ተሳትፈዋል ባላቸው ከአርባ በላይ ኃላፊዎችና ባለሙያዎች ላይ እርምጃ መውሰዱን የደቡብ ክልል የቤቶችና ከተማ ልማት ቢሮ አስታወቀ። መንግስት ያወጣውን የመሬት አጠቃቀም ፖሊሲና ስልት ባለመከተል በአብዛኞቹ የክልል ከተሞች የመሬት አቅርቦትና አስተዳደር ስርዓት በብልሹ አሰራርና በማጭበርበር የተተበተቡ ይላቸዋል። የክልሉ ርዕሰ መስተዳደር አቶ ርስቱ ይርዳው ናቸው ይህን ያሉት። ቢሮው ይህንን ያስታወቀው በሐዋሳ ከተማ ባካሄደው የንቅናቄ መድረክ ላይ ነው። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ዘርዝራለሁ። የደቡብ ክልል ቤቶችና ከተማ ልማት ቢሮ ከትናንት ጀምሮ በቢሮው የስራ አፈጻጸም ዙሪያ ንቅናቄ መድረክ በዋሳ ከተማ በማካሄድ ላይ ሲሆን ከመሬት ወረራና ከሕገ ወጥ ግንባታ ጋር በተያያዘም በሕገ ወጥ ተግባር ተሳትፏል ባላቸው ባለሙያዎችና ኃላፊዎች ላይ እርምጃ መውሰድ ነው። የቢሮ የበጀት ዝግጅት ክትትልና ግምገማ ዳይሬክቶሬት ድርግ ስራ አቶ አወቀ ቢያዝን ያስታወቁት ለአብነት በወላይታ ዞን ከመሬት ጋር ተያይዞ የባለይዞታ ልጆች ባልሆኑ ወደ ሀያ ስምንት ግለሰቦች የተሰጠ መሬት እንድመለስ ተደርጓል። ወደ ዘጠኝ ባለሙያዎች በሕግም እንድጠየቁ ተደርጓል። ሀላባ ዞንም እንደዚሁ ሶስት ሰራተኞች መሬት ድለላ ላይ የተገኙ እርምጃ ተወስዶባቸዋል። ከምባታ ጥምባሮ ዞንም እንደዚሁ በአንጋጫ ከተማ የመሬት ያላግባብ ያስተላለፉ ሰራተኞች ላይ እርምጃ ተወስዷል። ኮንታ ልዩ ወረዳም እንደዚሁ የግንባታ ፈቃድ ላይ ተያይዞ ባለሙያ ላይ እርምጃ የተወሰዳለ። ጌዶ እዞንም በጨረታ የተላለፈን ሰባት ፕሎት ወደ ራሱ ለማዞር የሞከረ ላይ እንደዚሁ እርምጃ ያስወሰዳለ። ስልጤ ዞን ላይ አራት አመራሮች ላይ እርምጃ ተወስዷል። ጎፋ ዞን እንደዚሁ በባዝገሪት ባለሙያዎች ላይ እርምጃ የተወሰዳለ በየአካባቢው የተለያዩ እርምጃ የተወሰደባቸው ያለ መሆኑን ሳይተዋል። ይሁን እንጂ ግን በቂ አይደለም የሚል ነው። በአጠቃላይ እርምጃ የተወሰደባቸው ባለሙያዎችና ኃላፊዎች ከአርባ በላይ መሆናቸውም ታውቋል። የመልካም አስተዳደር ችግርም በክልሉ በርካታ ከተሞች መኖራቸውን በሪፖርታቸው ያሳዩ ተታወቀም። ቤት እያላቸው በመንግስት ቤት የሚኖሩ ግለሰቦች ተጨማሪ የመልካም አስተዳደር ኢትዮት መንስ መሆናቸውም ገልጠዋል። እርምጃ የመውሰድ ሂደቱም ዝቅተኛና በቂ አለመሆኑን ተናግሯል። አጠቃላይ የተለየው ለምሳሌ ጋሞ ላይ ስድስት ለይቷል። አምስቱ ላይ እርምጃ ተወስዷል። ጌዲኦ ሀያ አምስት ለይቶ አስራ ሰባቱ ላይ እርምጃ ወስዷል ወይም እንዲለቁ ተደርጓል። አላባ ሰማኒያ ሁለት ለይቶ አስራ ሶስቱ እንዲለቁ ተደርጓል። ወላይታ አንድ መቶ አስራ አንድ ተለይቶ ዘጠና አራቱ እንዲለቁ ተደርጓል። ስልጤ ሁለት እንዲለቁ ተደርጓል። ዳውሮ ሰባ ዘጠኝ ሰባ ዘጠኙም እንዲለቁ ተደርጓል። ይህም ስድስት ሲዳማ ሁለት መቶ ስልሳ ስምንት ለይቶ አስራ ሶስቱ ላይ እንዲለቁ ወይም እርምጃ ተወስዶባቸዋል። ይህ እንግዲህ ክሪቲካል ነው። በሙያ ማህበር ተደራጅቶ ቤት ለመስራት ጥያቄ ላቀረቡ የህብረተሰብ ክፍሎችም መሬት ተዘጋጅቶ ላይ ምር ሪፖርት ከማቅረብ ያለፈ ተጨማሪ ስራ አልተሰራም የተባለው የክልሉ ምክትል ርዕሰ መስተዳድር አቶ ደስቱ ዮርዳዊ እንዳሉት መንግስት ያወጣውን የመሬት አጠቃቀም ፖሊስና ስልት ባለመከተሉ በአብዛኞቹ የክልሉ ከተሞች የመሬት አቅርቦትና አስተዳደር ስርዓት በብልሹ አሰራርና እሳቸው ክራይ ሰብሳብነት ብለው በገለጡት ለብነት ተተብትቧል። የከተማ መሬት ከአገልግሎት አሰጣጥ አኳያም የመልካም አስተዳደር ችግሮች በስፋት ያሉበት ሆኖ ይታያል። በአጠቃላይ በከተሞቻችን የሚስተዋሉና የተወዘፉ ችግሮች እንዲሁም እያደጉና እየሰፉ የሚመጡ የሕዝብ ፍላጎቶች የሚመጥን ትኩረት አለመስጠት በከተሞች ፖለቲካዊ፣ ኢኮኖሚያዊና ማህበራዊ እንቅስቃሴ ላይ የሚያሳድረው አሉታዊ ተጽዕኖ ቀላል የማይባል እንደሆነ በመገንዘብ ከክልል ጀምሮ በየደረጃ የምንገኝ አመራር፣ የከተማ ነዋሪ ህብረተሰብ እና ሌሎች የሚመለከታቸው አካላት ሁሉ በጋራ ተቀናጅተን ጠንካራ ርብርብ ልናደርግ ይገባናል። ለከተሞች የተቀናጀ እድገት የልማት አጋር ድርጅቶች ባለሀብቶችና መንግስት በቅንጅት እንዲሰሩ ምክትል ርዕሰ መስተዳደሩ ጥሪ አቅርበዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሀዋሳም